we we'll እንደምን አመሻችሁ የጋቢና ቪ አድማጮች፣ የዕለተ ማክሰኞ ጥቅምት ሁለት 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ለዛሬ በተለያዩ የሙያ ዘርፎች ባሳዩት ውጤት መልካም ምሳሌ ይሆናሉ፣ በመልካም ስብዕናቸው ደግሞ ወጣቶችን ያንጻሉ ያልናቸውን ፕሮግራሞች አሰናድተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ። ሲሆንና ያው እኛ የምናከመው በዩኒቨርሲቲ ሆስፒታላት ሲለሁን ልካችመንት ተብሎ አድሬስ የሚያደርገው ፖፕሌሽን መጠን ከአስራ አምስት ከሀያ ሚሊዮን ይጠጋል። የሰማችኋቸው ዶክተር ጥላሁን ሀብቴ ይባላሉ። በኢትዮጵያ የካንሰር ሕክምናን ለማሻሻል እየተደረገ ያለ እንቅስቃሴን የሚያስቀኝ አንድ ዘገባ ይኖረናል። ስኮላርሽ ያገኘሁበት ፊልድ ኮምፒውተር ሳይንስ እና አርቲፊሻል ኢንቴሊጀንስ ነው። በጣም ሞደርን እና ከረንት በጣም ዲማንድ ያለው ኮርስ ነው። ከኔም ከድሮ ስራዎች ጋር የተገናኘ እና ወደፊትም እነዛን በደንብ ለማስቀጠል አድቫንስ በሆነ ደረጃ ለማስቀጠል የሚያግዘኝ ትምህርት ይሆናል። አሁን ደግሞ የሰማችሁት ወጣት ናትናኤል ታምሮ ይባላል። የቴክኖሎጂ ፈጣሪ ና በቅርቡ ደግሞ የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተልጀንስ ለመማር ነጻ ትምህርት ግል ያገኘ የ21 ዓመት ወጣት ነው። የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛቸዋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥ እና ከውጭ እያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል። አመሰግናለሁ ስመኝሽ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኤጀንሲ እውቅና የሌለው ቃለ ምልልስ አድርገዋል ያላቸው የድርጅቱ የኢትዮጵያ ቅርንጫፍ ኃላፊ አስተዳደራዊ ረፍት እንዲወስዱ እንዳደረገ ተሰምተዋል። ኃላፊዋ ከሰሞኑ በተባበሩት መንግስታት የበላይ አለቆች ገሸሽ እየተደረጉ እንደሆነና እኒህ አለቆች ለትግራይ አማጽያን አዛኝ መሆናቸውን በማንሳት ሲተቹ ተሰምተዋል። ኤኤፍፒ አረጋግጫዋለሁ ያለው ለኃላፊዋ ማውሪን አቼንግ የደረሳቸው ደብዳቤ ኢትዮጵያ ባለፉት ሳምንታት ሰባት የተባበሩት መንግስታት ድርጅት ባለስልጣናትን በ ጣልቃ ገብነት በመክሰስ በማባረሯ የተናጠውን የረድኤት ምላሽ የበለጠ ለአደጋ እንዳይዳረገው ተሰግተዋል። ባለፈው ሳምንት ነበር አቼንግ እና ሌላ ከፍተኛ የተባበሩት መንግስታት ድርጅት ባለሥልጣን ጄፍ ፒርስ ለተሰኘው ጸሐፊ የሰጧቸው ዘለግ ያሉ ቃለምልልሶች በበይነ መረብ ላይ የተሰሙት። ጄፍ ፒርስ የኢትዮጵያን መንግስት የሚከላከሉ ጽሑፎችን በማተም ይታወቃል። አቼንግ በዚህ ቃለምልልስ ላይ የትግራይ ነጻ አውጪ ግንባርን የወቀሱ ሲሆን በአንድ ወቅት ከሳውዲ አረቢያ እንዲወጡ የተገደዱ የትግራይ ተወላጆችን ወደ ሩዋንዳ እንዲሄዱ በትግራይ ኃይሎች በኩል እቅድ እንደነበረም ተናግረዋል። ኤፍፒፒ አይቸዋለሁ ባለው የውስጥ ደብዳቤ ላይ ግን አቼንግ ድምፁ በሚስጥር የተቀዳና ተመርጦ የተቆራረጠ መሆኑን በመጥቀስ መረበሻቸውንና ተስፋ መቁረጣቸውን አስታውቀዋል። በትናንትነው ዕለት አንቶኒዮ ቪቶሪኖ የተሰኙት የተባበሩት መንግስታት ድርጅት የስደተኞች ድርጅት ኃላፊ ተቋማቸውን ከአቼንግ አስተያየት የሚያራርቅ ደብዳቤ ጽፈዋል። በድምፁ ውስጥ የሚሰሙ ሀሳቦች ከተቋሙ መርህና እሴት ጋር የሚጣረስ መሆኑን የጠቀሱት ቪቶሪኖ የተቋማቸው አቋም ተደርጎ በምንም ሁኔታ መወሰድ እንደማይገባ አስታውቀዋል። በደብዳቤው ላይ አቼንግ በአስቸኳይ ከኢትዮጵያ እንደተጠሩና አስተዳደራዊ እረፍት እንዲወስዱ እንደተደረገም ተጠቅሰዋል። ይህ በእንዲህ ያለ የኢትዮጵያ ጠቅላይ ሚኒስትር ፕሬስ ሴክሬታሪያት የሆኑት ብለኔ ስዩም በተባበሩት መንግስታት ድርጅት ያለውን መዋቅራዊ መድሎ በተመለከተ ያልተቀባባውን እውነታ ተናግረዋል ባሏቸው በማውሪን አቼንግ ላይ የተጣለው አስተዳደራዊ ውሳኔ በእጅጉ እንዳስደነገጣቸው ተናግረዋል። በተባበሩት መንግስታት ድርጅት አመራሮች ዘንድ አለ ያሉትን ውስጣዊና ውጫዊ ፖለቲካዊ ጫና በጥልቀት ሊመረመር እንደሚገባም በትዊተር ገጻቸው ላይ አሳስበዋል። መቀመጫቸውን በዩናይትድ ስቴትስ ያደረጉ የምጣኔ ሀብት ተመራማሪዎች የዘንድሮው የኖቤል የምጣኔ ሀብት ዘርፍ ተሸላሚ መሆናቸው ታውቋል። ለሽልማት ያበቃቸው ደግሞ ዝቅተኛ የክፍያ ጠለል፣ ስደትና ትምህርት በስራ ገበያ ላይ ያላቸውን ውጤት የሚያሳይ ምርምር ማቅረባቸው ነው። ከዚህ በተጨማሪ ከምርምሮቹ የሚወሰዱ ድምዳሜዎችን ለመረዳትና በተለመደው አሰራር ሊተገበሩበት የሚችሉበትን ሳይንሳዊ መዋቅር ማዘጋጀታቸው ተሸላሚ እንዳደረጋቸውም ተሰምተዋል። ተሸላሚዎቹ ካናዳ የተወለዱት በበርክላይ የካሊፎርኒያ ዩኒቨርሲቲ ባልደረባ ዴቪድ ካርድ፣ የማሳቹሴትስ የቴክኖሎጂ ተቋም ባልደረባ ጆሹዋ አንግሪስ፣ እንዲሁም በሆላንድ የተወለዱት ጎይዶ ኤምቤንስ ከስታንፎርድ ዩኒቨርሲቲ ናቸው። የኮቪድ-19 ቫይረስ በአደገኛ ሁኔታ እንዳይስፋፋ ሰባ በመቶ የዓለም ሕዝብ ክትባት መውሰድ እንዳለበት ባለሙያዎች ጥሪ እያቀረቡ ነው። የዓለም ጤና ድርጅት ባለሙያዎች ቡድን የሁሉ ሰው መከተብ ያለበት ታዲያ ከ2022 የጎረጎሳውያኑ ዘመን መንፈቅ በፊት እንደሆነም አክለዋል። 15 ባለሙያዎችን ያካተተው ስልታዊ የአማካሪዎች ቡድን ለአራት ቀናት የነበረውን ስብሰባ ያጠናቀቀ ሲሆን በመጪው ዓመት አጋማሽ እያንዳንዱን ሰው ለመከተብ ከሚያስችል በላይ ክትባት ክምችት መኖሩን ገልጾ ባለጸጋ ሀገራት ግን ክትባቶችን ከመከዘን ታቅበው እስካሁን ላልደረሳቸው ደሀ አገራት ማሰራጨት እንደሚገባቸው አሳስበዋል። ባለሙያዎቹ መካከለኛ ወይንም ደካማ የመከላከል አቅም ያላቸው ሰዎች ድጋሚ ወይንም ሶስተኛ ዙር ክትባት ሊሰጣቸው እንደሚገባ መክረዋል። ትልቅ ስም ከሚሰጣቸው የረጅም ርቀት ሩጫ ውድድሮች መካከል አንዱ የሆነው የቦስተን ማራቶን በትናንት ነው ዕለት ተደርገዋል። ኬንያዊው ቤንሰን ኬፕርቶ ባለድል ሆኗል 26.2 ማይሉን ውድድር በሰዓት ከ9 ደቂቃ ከ51 ሰከንዶች በሆኑ ውጤት አሸንፏል። ኢትዮጵያውያኑ ለሚ ብርሃኑና ጀማ መር ሁለተኛና ሦስተኛ ደረጃን ይዘዋል። በሴቶች ከአንደኛ እስከ ሶስተኛ ደረጃ የያዙት ኬንያውያን ሆነዋል። ውድድሩን በሰዓት ከ24 ደቂቃ ከ45 ሰከንድ ያጠናቀቀችው ዲያና ቺሜታይን ተከትለው ኤድና ኬፕላጋትና ሜሪ ዋቺራ ለድል በቅተዋል። ውድድሩ የኮቪድ ወረርሽኝ ከተቀሰቀሰው ውዲህ ለመጀመሪያ ጊዜ የተደረገ ነው። and be be ያላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ ብላችሁ ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። ዶክተር ጥላሁን ሀብቴና ዶክተር ዳባ ሞሲሳ በጅማ ዩኒቨርሲቲ ውስጥ አጠቃላይ የቀዶ ጥገና ሐኪሞች እንዲሁም ጋስትሮ አንኮሎጂስት ወይም የምግብ ስልቀጣ አካላት የካንሰር ህክምና ክፍል ሐኪሞች ናቸው። ሁለቱ ሐኪሞች በጅማ ዩኒቨርሲቲ ውስጥ የቀዶ ጥገና ሕክምና አገልግሎት መስጠት የጀመሩ ቢሆንም የካንሰር ሕክምና በሀገሪቱ ያን ያክልም ያደገ ባለመሆኑ ስራቸውን ለማካሄድ መጠነ ሰፊ ችግሮች አሉባቸው። እነዚህን ችግሮች ለመቅረፍ ታዲያ በቤልጅየም የሚገኝ አንድ ተቋም ያወጣው ውድድር ላይ ተሳትፈው ከፍተኛ የህዝብ ድምጽ በማግኘት በዩኒቨርስቲ በሚገኘው የሕክምና ክፍላቸውን ለማሻሻል የሚያግዝ የገንዘብ ድጋፍ አሻ አሸንፈዋል። ኤደን ገረመው በዚህ ዙሪያ ዘገባ አሰናድታለች። ዶክተር ጥላሁን ሀብቴና የስራ ባልደረባቸው የሆኑት ዶክተር ዳበሳ ሞሲሳ በጅማ ዩኒቨርሲቲ ውስጥ የቀዶ ጥገና ስፔሻሊስቶች እንዲሁም የምግብ መፈጨት ስርዓት የካንሰር ሕክምና የሁለተኛ አመት ፌሎ ናቸው። ሁለቱ ሐኪሞች በኢትዮጵያ ገና በጅማሬ ደረጃ ላይ ያለውና ከፍተኛ የሆነ የባለሙያ ጥረት ባለበት ዘርፍ ውስጥ አገልግሎት እየሰጡ ይገኛሉ። ዶክተር ጥላሁን እሳቸውና ባልደረባቸው ዶክተር ዳበሳ ስለሚሰሩት ስራ እንዲህ ያስተዋውቃሉ። ትሬኒንግ ላይ ያለን ፌሎሽፕ ፕሮግራማችንን ከጀመረ ሁለት አመት ሆኖናል። ጅማ ዩኒቨርሲቲ በእኛ ያኛ ባለንበት ዩኒቨርሲቲና ከቤልጅየም ሀገር ዩኒቨርሲቲ ኦፍ የጋራ ትብብር የተጀመረ የሰብ ስፔሻሊቲ ፕሮግራም ነው። አሁን ሁለት አመት አካባቢ ሆነታል። ሲጀምር የሁለት አመት ፕሮግራም ነበረ፣ ግን አሁን ባለው በተፈጠረውም የኮቪድ በምታውቁትም ችግሮች ማለቅ አልቻለም። አዘርዋይስ ሁለት አመት ፕሮግራም ተብሎ ነው የተጀመረው። ፌሎሺፑ ኖርማሊ ካንሰር እንደ በተለምዶም ያው የሰለጠነው አለም በሽታ ተብሎ የሚታሰብ ነገር አለ ግን እኛም እንግዲህ ኦልሬዲ ህክምና ምስንማር ከዛ በኋላ ስፔሻሊቲያችንን በተለያየ እንትኖች ሰርተን እናገለግል። ያው የምናየው ነገር ምንድን ነው? ካንሰር እውነትን ለመናገር በሀገራችን ይሁን በአህጉራችን በጣም በበርከት ብሎ ይታያል። እንድ ነው የካንሰር ህክምና እንዲሁ በተፈጥሮ ራሱ በጣም ትንሽ ቻሌንጂንግ ነው፣ ሰርጀሪው የሚሆን እንዲሁም ከቀዱ ህክምና በተለይ የሚሰጠው አይነት ህክምና ትንሽ ቻሌንጆች አሉት እና ብዙ በሽተኞች ይሰቃዩበታል። ግን ደግሞ ሀገራችን እንደዚህ ተስፋፋ ራሱን የቻለ የካንሰርን ብቻ ፎከስ አድርጎ የሚሰራ የህክምና እንትን ሂደቱ የለም። እንደው እንደ ሀገር እንኳን ስናየው እና እስፔሻሊ ደግሞ እንደዚህ ወደ ክፍለ ሀገሮች ምናምን ስትወጪ አሁን እኛም ያለንበት ቦታ ላይ ኦልሞስት ምንም እንደዚህ ካንሰርን ፎከስ አድርጎ በጅማ ዩኒቨርሲቲ ውስጥ አገልግሎት መስጠት ከጀመረ ሁለት ዓመታትን ባስቆጠረው የስርዓተ ምግብ መፈጨት የካንሰር ቀዶ ጥገና ህክምና ክፍል ውስጥ ከደቡብ ምዕራብ የሀገሪቱ ክፍል ለሚመጡ ህሙማን ሰፊ የሆነ አገልግሎት እየተሰጠ መሆኑን ዶክተር ጥላውን ሀብቴ ይናገራሉ። ኖርማሊ ካንሰር ሬጅስትሪ የሚባል ነገር አለ። ያው በዓመት ውስጥ በአንዲት ሀገር ውስጥ የካንሰር ምን ያህል ካንሰር ይከሰታል፣ እነማን ላይ ይከሰታል የሚለውን ዴታዎች ያስፈልጋሉ። እኛ ሀገር እንደ አለመታደል ሆኖ እንደዚህ ካንሰር ሬጅስትሪ በሀገር አቀፍ ደረጃም ምሄድ ነው። እዚህ ምን ያህል ነው ብለሽ ኤግዛክት ቁጥር ባትናገሪም በየቀኑ ግን ከምናየው ነገር ችግሩ በቃ ማለት ያልተለመደ ነገር እንዳልሆነ ይገባሻል። እና አሁን ለናል ካንሰር የምንላቸው በባህሪያቸው የምልክቶቹ ምልክቶቹ ምኖቹም ብዙ የሆነ ግልጥ ያለ ነገር የለውም እና ያው እኛ የምናክመው የዩኒቨርሲቲ ሆስፒታላችን አሁን እንደ ካችመንት ተብሎ አድሬስ የሚያደርገው ፖፕሌሽን መጠን ከአስራ አምስት ከሀያ ሚሊየን ይጠጋል። ሳውዝ ዌስት ኦፍ ኢትዮጵያን ሬጅን ሙሉ ምዕራብ ኢትዮጵያ ካችመንት ቦታ ነው፣ ያው የሆስፒታል የሚያደርግ የሚያስተናግድ ሆስፒታል ነው እና ያንን ፖፕሌሽን ነው በግምት ከአስራ አምስት ከሀያ ሚሊየን ይሆናልና በጣም በርካታ ክፍሉን የሀገራችንን እንትን አድሬት የሚያደርገው እና ኞቻችን በአብዛኛው በሚባል ደረጃ የሚመጡት ያው ሀገራችንን በአብዛኝ በአብዛኛው የገጠሩ አካባቢ የሚያመዝንባት አገር ከመሆኗም የተነሳ ከገጠር ከሚባል አካባቢዎች ነው የሚመጡት። ስለዚህ ያምን ማለት ነው የእውቀት ደረጃቸው እነዚህ ስለ በሽታዎቹ ምልክቶቹን አውቀው እንደገና ደግሞ በሽታው በሚመጣ ሰዓት የጤና እንትን ፈልጎ ደግሞ ወደ ጤና ተቋማት የመምጣት ነገሩ በጣም ዝቅተኛ የሚባል ነው። ይሄኛው ካንሰርን በማከም ሂደት ላይ ደግሞ ከየትኛውም አይነት በሽታ በተለየ በጣም ትልቅ የሆኑ እንትኖች ተግዳሮቶችን ያሳጫል ሐኪሙ ላይ ማለት ነው። እንደምናደርገው ጥቀት ጋር ተያይዞ ያለው የማህበረሰቡ እውቀት እጅግ ዝቅተኛ በመሆኑ የተነሳ አብዛኞቹ ህሙማን ብሶባቸው እንደሚመጡ የሚናገሩት ዶክተር ጥላውን። ይሁንና ሆስፒታላቸው የባለሙያ እንዲሁም የሕክምና መሳሪያዎች እጥረት እንዳለበትም ያስረዳሉ። በዚህም የተነሳ ከሙያ አጋራቸው ዶክተር ዳበሳ ሞሲስ ሀገር በመሆን ግሎባል ሊደርስ ኦን ሜዲካል ቴክኖሎጂስን ሰርቪስስ በተሰኘ ቤልጅየም ሀገር ውስጥ በሚገኝ ተቋም በሚያዘጋጀው ውድድር ላይ ናስካር የተሰኘውን ፕሮግራማቸውን ይዘው በመወዳደር በህዝብ ድምጽ አንደኛ መውጣት ችለዋል። ዶክተር ጥላሁን ስለ ውድድሩ እንዲህ ያስረዳሉ ያው ካንሰር ሰርጀሪ ሐኪም የሚጠይቅ የክህሎትና ወይ ደግሞ አቅም በተጨማሪ በጣም በርካታ ነገሮችን ያው ዲማንድ ያደርጋል ተገኛለ ሰው ሀይሉ ፈርጅኑ ወይ ደግሞ ቀዶ ህክምና ሐኪሙን ብቻ ሳይሆን ተጨማሪ አጋዥ ነርሶችን እንዲሁም ደግሞ ሌሎች ተጨማሪ ሐኪሞችንም ይጠይቃል። በዛ ረገድ ነገርኩሽ ገና ትሬኒንግ ላይ ያለን ሁለት አድቫንስ እንዲሆነ ወይ ደግሞ ሌት ስቴጅ ሆኖ ነው የሚመጡት ያ ራሱን የቻለ ህክምናውን ለመስጠት ችግሮችን እንድንጋፈጥ ያደርገናል። ስለዚህ በጣም ዲማንዲንግ ነው ማለት ነው። ሌላኛው ከፋይናንስ አንፃርም

ሰርቪስ የሚሰጥ ፕሮጀክት ነው። ሌላኛው ደግሞ የተለያዩ የአፍሪካ ሀገራቶች የጤና ካንክሩን አክሰሱን ለማሻሻል የሚሰራ ሶስት ፕሮጀክቶች ናቸው። እነዚህ ፋይናሊስቶቹ መጨረሻ ላይ ሶስት የደረሱት ከዚ ውስጥ የእኛ የእኛ ፕሮጀክት በቅጣት ድቀት ከፍተኛ ባለጠም ነው። ያሸነፈው ይህን ውድድር በማሸነፋቸው ከሚያገኟቸው ነገሮች አንዱ በርቀት ሆኖ የሚሰራ ቀዶ ጥገናን መከታተል የሚያስችል መሳሪያ መሆኑን የሚናገሩት ዶክተር ጥላሁን ይህም ትልቅ ፋይዳ አለው ይላሉ። ይህ ሜትሮኒክ የሚባለው ድርጅት ከሚያቀርባቸው ነገሮች አንዱ ሮድ ሴድኮንስ የሚባሉ ስማርት ግላሶች አሉ። ለዚህ ስፔሻላይዝ የሆነ መነጠ ነገር ሆኖ ልክ በርቀት ላለ ሰው ትሬኒንጎች ሊዎች ስፔሻሊያ ወና ገፍታመጪው ኦፕሬሽን ነው የሚሆነው። ትሬኒንጉና ኦፕሬሽን ሲሰራ ከሩቅ ሆኖ ለመከታተል አቴንድ ለማድረግ እነዚህ ፕሮሲጀሮችን የሚያገለግል አይነት ሌተስ የሆነ ቴክኖሎጂ ፕሮሚስ ተደርጓል። ይህ ምን ማለት ነው? ለምሳሌ አሁን እኛ እንዳልኩሽ አስተማሪዎቻችን በአብዛኛው እዛ ከጌንት ነው የሚመጡት ከዩኒቨርሲቲ ኦፍ ጌንት፣ ከዚህ በርቀት ነው ያለነው ማለት ነው። እኛ አፍኮርስ ሄዳለን ወደዚ ለትሬኒንግ፣ እነሱም ደግሞ ይመጣሉ በተቃራኒ ወደዚህ አብረን እንደማንሆንባቸው ጊዜያት ደግሞ እዛም ሆነው እንኳን እኛ ሀገራችን ላይ ሆነን ይህንን ኦፕሬሽን አስተማሪ ወይ ደግሞ የእኛ ትሬነራችን ሲሰራ ለመከታተል የሚያመች አይነት አንድ ስፔሻሊ የሆነ ሌሎች ዶክተር ጥላሁንና ባልደረባቸው ዶክተር ዳበስ በጅማ ዩኒቨርሲቲ በሚገኘው የስርዓተ ምግብ መፈጨት የካንሰር ሕክምና ክፍል ውስጥ በወር ከሀያ እስከ ሀያ አምስት ቀዶ ጥገናዎችን የሚያደርጉ ሲሆን በወር በአጠቃላይ ከሰባ አምስት እስከ መቶ የሚደርሱ ህመሟንም እንደሚጎበኙም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገርመው ከዋሽንግተን ዲሲ። ጋቢና ቪኦኤ በየለቱ ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ ፕሮግራማችን እንለፍ። የሁለተኛ ደረጃ ተማሪ ያለ ስማርት ሀውስ ወይም የውጭውን ሁኔታ በማስተዋል ራሱን የሚቆጣጠር ቤት፣ እንዲሁም የስልክ አጠቃቀምን የሚያቀል የሞባይል መተግበሪያ በመስራት ሀገር አቀፍ ሽልማቶችን ያገኘው ወጣት ናትናይል ታምሩ ከአራት ወር በፊት የፕሮግራማችን እንግዳ ነበር። በዚህ የፈጠራ ስራውና የትምህርት ውጤቱ በካሊፎርኒያ የሚገኘው ሚነርቫ ዩኒቨርሲቲ ነፃ የትምህርት እድል ቢሰጠውም ለጉዞ የሚያስፈልጉትን ወጪዎች ለመሸፈን አለመቻሉን ነግሮን የነበረው ናትናኤል በፕሮግራማችን ላይ ከቀረበ በኋላ በተደረገለት ድጋፍ ወደ ሳን ፍራንሲስኮ ከተማ አቅንቶ በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የመጀመሪያ ዓመት ትምህርቱን ለመከታተል ጀምሯል። ናትናኤል ስለተደረገለት ድጋፍ እንዲሁም አዳዲስ ስለሚሰራቸው የፈጠራ ስራዎች ያጠናከርኩትን ፕሮግራም ሰምተን እንመለስ። ከወራት በፊት ወጣቱ የቴክኖሎጂ ፈጣሪ ስንል በእንግድነት ጋብዘነው የነበረው ናትናኤል ታምሩ በሰራቸው የቴክኖሎጂ ፈጠራዎችና በትምህርቱ ባለው የላቀ ውጤት በዓለም ዙሪያ ከ180 ሀገራት ከተወዳደሩ 25 ሺህ ተማሪዎች ውስጥ በመመረጥ በአሜሪካ ሀገር ካሊፎርኒያ ግዛት የሚገኘው ሚነርቫ ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ ነበር። ሆኖም ቤተሰቡ ለጉዞውም ሆነ ለሌሎች ራሱ ሊሸፍናቸው የሚገቡ ወጪዎች አቅም ስለሌላቸው የሚያግዘው እንደሚፈልግ ናትናኤል በወቅቱ እንዲህ ሲል ነበር ያጫወተን ያስፈልገኛል ተብሎ ከታሰበው ወጪ ሰላሳ ሶስት ሺህ የአሜሪካን ዶላር ውስጥ ሰላሳ አንድ ሺህ ሰጠውኛል። ቀሪው አንድ ዘጠኝ መቶ ሃምሳ በእኔ እንዲሸፈን ነው የሚፈለገው። ከዛ ውጭ ደግሞ የቪዛና የኤር አኮሞዴሽን ቲኬት በእኔ ነው የሚሸፈነው። ማለት እሱ ነው ትንሽ ስታክ ያደረገብኝ። ከዛ ውጭ አለውም ማስቲግ ሲነርቶች የሚያረዱ ነው። ሌሎቻችሁም የምትችሉ ብትረዱ ደስ ይለኛል። ናትናኤል በፕሮግራማችን ከቀረበ በኋላ ታዲያ ከአድማጮችና ዛሬ ለደረሰበት ደረጃ መሰረቱን እንዲጥል ከማድረግ አንስቶ በፈጠራ ስራዎቹ በርካታ ድጋፎችን ሲያደርግለት ከቆየው እስቴም ሲነርጂ ተቋም ባገኘው ድጋፍ ያሰበው ተሳክቶ ወደ ሳን ፍራንሲስኮ ከተማ አቀንቷል። በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የመጀመሪያ ዲግሪውን ለመያዝም የትምህርቱን ጎዳና አንድ ብሎ ጀምሯል። ለመሆኑ ፈተናው እንዴት አለፈ ስል ናትናኤልን ጠይቄዋለሁ። ሂደቱ በጣም ያው አድቃሚና ትንሽ ከባድ ነበረ። ቢሆንም ግን አሁን ተሳክቶ እዚ ላይ ደርሻለሁ። በዚህ ፕሮሰስ ላይ የስቲም ሲነርጂ አስተዋጽኦ በጣም ትልቅ ነበረ። ሃይ ስኩልም እዛ እንደተማርኩኝ ባለፈው ኢንተርቪው ላይ ገልጬ ነበረ ከዛ መማሪና ደግሞ ለዚህ ሰክሰስ መድረሴን በማስመልከት እነሱ የአንድ ሺህ ዶላር እርዳታ አደረጉልኝ ከዛ ውጭ ደግሞ ቪኦኤ ላይ የኢንተርቪውን የሰሙ አድማጮቻችንም ደግሞ የተለያዩ እርዳታዎችን በተለያዩ መልኩ ሲያገዙን ነበረ ያ ሁሉ ነገር ተደርጎ ነው ለዚህ ደረጃ የደረስኩት። ዓለም በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስና ማሽንን በማስተማር በመሳሰሉ የቴክኖሎጂ ውጤቶች በምትመራበት በዚህ ወቅት በዘርፉ መሰማራት የሚፈልጉ ኢትዮጵያውያን ተማሪዎች ቁጥርም እንዲሁ እያደገ ነው። ትውልድና እድገቱ በባህር ዳር ከተማ የሆነው የ21 ዓመት ወጣት ናትናኤል እንግዳችን ሆኖ ሲቀርብ ምኞቱ የሰው ሰራሽ ልህቀትን በመጠቀም የኢትዮጵያን ማህበረሰብ ኑሮ ማቅለል የሚችሉ የፈጠራ ስራዎችን ል። በርከት መሆኑን ነግሮን ነበር። በሚነርቫ ዩኒቨርሲቲ የጀመረው ትምህርትም ይህን አላማውን የሚያሳካለት እንደሆነ ናትናይል ይናገራል። ስኮላርሽፕ ያገኘበት ፊልድ ኮምፒተር ሳይንስ እና አርቲፊሻል ኢንቴሊጀንስ ነው። በጣም ሞደርን እና ከረንት በጣም ዲማንድ ያለው ኮርስ ነው። ከኔም ከድሮ ስራዎች ጋር የተገናኘ እና ወደፊትም እነዛ በደንብ ለማስቀጠል አድቫንስድ በሆነ ደረጃ ለማስቀጠል የሚያግዘኝ ትምህርት ይሆናል። ግን ለአሁኑ ወደዛ ከመሄዳችን በፊት ማግኘት ያለብን የተለያዩ ስኪሎች ስላሉ እዛ ላይ ሆን እየሰራን ያለ ነው። ግን ቀጣይ ዓመት ጀምሮ እስከምመረቅበት ዓመት ሁለት ሺህ አምስት ድረስ ኮምፒውተር ሳይንስና አርቲፊሻል ኢንቴሊጀንስ ነው ማጠ ነው። ናትናኤል ከሁለተኛ ደረጃ ትምህርቱ ጀምሮ ትምህርቱን የተከታተለው ስቴም ሲነርጂ በተሰኘ በኢትዮጵያ ሀያ ሁለት ማዕከላትን በማቋቋም ተማሪዎችን በሳይንስና ቴክኖሎጂ ትምህርት ለማበረታታት የሚሰራ ተቋም ውስጥ ነው። ለናትናኤል ነጻ የትምህርት ዕድል መሳካትም ትልቁን ሚና ተጫውቷል። የተቋሙ የስራ ኃላፊ የሆኑት አቶ ጸጋዬ ለገሰ ናትናኤል ዛሬ የደረሰበትን ደረጃ እንዲህ ይገልጹታል። ናትናኤል በብዙ በኢትዮጵያ ውስጥ ካሉት ሃያ ሁለት ሴንተሮች ውስጥ በባህር ዳር ዩኒቨርሲቲ ስር በሚገናኘው ሴንተር ውስጥ የተማረ ልጅ ነው። ብዙ ጊዜ በየአመቱ በምናካሄደው አንደኛ ደረጃ እና ሁለተኛ ደረጃ ተማሪዎች ጋር በሚደረጉ የፈጠራ ስራዎች ሁለት ጊዜ አሸናፊ መሆኑን አስታውሳለሁ። ከሴንተሩም ኃላፊ ሪፖርት ደርሶኛል እና በሀገር ደረጃ ስታዩ እንደዚህ አይነት ልጆችን የመፍጠሩ ሁኔታ ሴንተሩ ሪዛልት ነው ማለት ይቻላል እና ናትናኤል የምናስበው ምንድነው ለእኛ አውትካም በጣም ጥሩ የሆነ እና ጥሩ ኤግዛምፕለሪ የሆነ ልጅ ሆኖ አገሩን እና የሚመጣውን ጀነሬሽን ይቀይራል የሚል ተስፋ ምስላለን ነው እስቴም የተቋቋመበት ዓላማም ልክ እንደ ናትናኤል ወጣቱ ትውልድ በሳይንስና ቴክኖሎጂ ትምህርት ላይ እንዲበረታና የስራ ፈጠራ ክህሎታቸውን እንዲያዳብሩ ማድረግ መሆኑን አቶ ጸጋይ ጨምረው ይገልጻሉ። እንግዲህ በአሁኑ ደረጃ የአካሄድ አይነት ተማሪዎችን በተለይ ሴቶችን በተለያዩ ዩኒቨርሲቲዎች አሁን በቅርብ ጊዜ ከሁለት ሳምንት በፊት በአርባ አምስቱ ዩኒቨርሲቲ ውስጥ ያሉት የተለያየ ፍጠራ ስራ ያላቸው ተወዳድረው አስር ሴት ተማሪዎችን ሽልማት አዘጋጅተን ነበርና፣ ወርክሾፕ ነበር እና እንደዚህ አይነት ወጣቶች በተለይ ሴቶች በሳይንስና ቴክኖሎጂ ያላቸው ተሳትፎ ጉልህ እንዲሆን በሚለው አላማችን መሰረት በጣም አስታንሊንግ የሆነ ለሀገር የሚጠቅሙ የተለያዩ የልማት ፈጠራ ስራዎችን የሰሩ ልጆች አሉ። ይሄ አንዱ ሲሆን በሚቀጥለው ወር በተለያዩ ትምህርት ቤቶች የሚገኙ በፈጠራ ስራ ጎበዝ የሆኑ ተማሪዎች በየአካባቢያቸው ተወዳድረው በአገር አቀፍ ደረጃ ውድድር እናካሄዳለን። ያንንም ውድድር ከዚህ በፊት ናትናኤል ሁለት ጊዜ ተወዳድሮበታል። እሱን የመሰሉ ልጆች በጣም ብዙ ልጆች ወደ አገር አቀፍ ደረጃ ለማምጣት እና ፈጠራ ስሎታቸውን ለማዳበር ጥረት እናደርጋለን ሰፖርት እናደርጋለን ማለት ነው። ናትናኤል በሳን ፍራንሲስኮ ከተማ ሚነርቫ ዩኒቨርሲቲ በሚኖረው የአራት አመት ቆይታ የፈጠራ ቴክኖሎጂዎችን መስራት የሚጠበቅበት ሲሆን ከዚህ በፊት የሰራቸውን የፈጠራ ስራዎች ማሳደግና በተለይ በኢትዮጵያ የሚኖረውን ማህበረሰብ ሕይወት መቀየር የሚችሉ የቴክኖሎጂ ውጤቶችን ይዞ መመረቅ እንደሚፈልግ ናትናኤል ያስረዳል። አርቲፊሻል ኢንቴሊጀንስን ወደ ኢትዮጵያ መውሰድ ይሆናል እንግዲህ የመጀመሪያው ግን ወደዛ ስወስደው ማህበረሰቡ ሊጠቀምበት በሚችል ሁኔታ መሆን አለበት። ማህበረሰቡ ሊፈልገው ወይም ሊጠቀምበት በሚችለው ደረጃ መጠኛ ለመውሰድ ነው ያሰብኩትኝ። አሁን ኢትዮጵያ ውስጥ ያሉ ችግሮች በብዙ የሚመጡት የሆነ ከሲስተም ብልሽት ኦር ደግሞ የሆነ ነገሮች አውቶሜቲክ ካለመሆናቸው የተነሳ ነው እና አርቲፊሻል ኢንቴሊጀንስ ደግሞ እንደዚህ ነገሮችን ሶልቭ ለማድረግ ስለሚጠቅመን በዛ መሰረት ኢትዮጵያ ውስጥ ያሉ ችግሮችን በአርቲፊሻል ኢንቴሊጀንስም ሆነ በተለያዩ የቴክኖሎጂ ሜቶዶች ሶልቭ ለማድረግ እንሞክራለን ብዬ አስባለሁኝ ናትናኤል እዚህ ደረጃ እንዲደርስ ለረዱትም ምስጋና አለው ቲም በጣም እንግዲህ ኢትዮጵያ ውስጥ በጣም የተንቀሳቀሰ ያለ ፕሮጀክት ነው በጣም ሊስፋፋና ላይክ መንግስትም ሆነ ሁሉም ባለድርሻ አካላት በደንብ ቢያዩትና በደንብ ቢሰሩበት ፕሮዳክቲቭ የሚያደርግ ፕሮጀክት ነው ብዬ ነው ማስበው እኔም ፐርሰናሊ እንድለወጥ እንደዚህ አይነት ደረጃ ላይ እንድደርስ ዋናው ቤዚክ እንትን የሰጠኝ እሱ ትምህርት ቤቱ ስለሆነ በዚህ አጋጣሚ ማመስገን ፈልጋለው። እዚህም ከደረስኩ በኋላ የሚያስፈልገኝ ድጋፍ ያደርጉልኝ ስለሆነ እዚህም እንድደርስ ፋይናንሻልም፣ በሞራልም በሁሉም ነገር ሰፖርት ያደርጉኝ ስለነበረ በፊት ያስተማሪኝ የስቲ መምሮችንም ሁሉንም ማመስገን ፈልጋለሁ። ሌላ ማመስገን ፈልገው እዚህ ያሉ የኢትዮጵያ ኮሚኒቲዎች አሁንም ድረስ እያገዙኝ ነው። ሳን ፍራንሲስኮ ነዋሪዎች አሉ። እንዲሁም እናንተንም ማመስገን ፈልጋለሁ፣ እዚህ ፕሮግራም ላይ እንድቀርብና ሀሳቤ እንድሰጥ ስላገዛችሁኝ ሁላችሁንም ሁላችሁንም ማመስገን እፈልጋለሁ። ኢትዮጵያ ውስጥ ተማሪዎች ለሳይንስና ቴክኖሎጂ ትምህርቶች የበለጠ ቅር እንዲኖራቸው በክፍል ውስጥ የሚማሩት ትምህርት በአካባቢያቸው ከሚያዩት ነባሪ ሁኔታ ጋር የተዛመደ በተግባር የታገዘና ፈጠራን በሚያበረታታ መልኩ ከተደረገ ወጣቱ ትውልድ ልክ እንደ ናትናኤል የሰውን ልጆች ሕይወት የሚያቀሉ የፈጠራ ስራዎች ላይ መሰማራት ይችላል። ከአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ማችን እንደቀጠለ ነው። ቀጣዩ እንግዳችን ሰባት አመታትን በማረሚያ ቤት ውስጥ ያሳለፈ ወጣት ሲሆን በማረሚያ ቤት ውስጥ ያዳበረውን መልካም ስብዕና ለባህር ዳር ወጣቶች እያካፈለ ይገኛል። በትላንትናው ዕለትም ለኢትዮጵያና ለባህር ዳር ሰላም እሮጣለሁ በሚል መሪ ቃል የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በባህር ዳር ከተማ አዘጋጅቶ ነበር። በውድድሩ ላይ የተሳተፉ ወጣቶች የከተማ አስተዳደሩ ለወጣቱ ያደረገው ድጋፍ የከተማውን ወንጀል ለመቀነስ እድል እንደሚፈጥር ነግረውናል። በቦታው የተገኘችው አስቴር ምስጋናው ናት፣ ተከታዩ ልካለች። ወጣት ታይሌ በወንጀል ሕግ ፍርደኛ በመሆን በቃሊቲና በባህር ዳር ማረሚያ ቤቶች ከወጣትነት እድሜው ሰባቱ አመታት በእስር አሳልፏል። በቃሊቲ ማረሚያ ቤት ከተለያዩ የአፍሪካ ሀገራት ከመጡ ታራሚዎች ጋር በመሆን የአፍሪካ ወጣቶችን ወንጀል እንዳይሰሩ፣ ከእስር ሲወጡ ምን መስራት እንዳለባቸው እንደተወያዩ ይናገራል። ያው ወይካፕ አፍሪካ በማረሚያ ቤት የተቋቋመ ድርጅት ነው። ከናይጄሪያ፣ ከኡጋንዳ፣ ከኬንያ ከተለያዩ የአፍሪካ ክልሎች ከመጡ የህግ ታራሚዎች ጋር የተመሰረተ ድርጅት ነው። የህግ ታራሚዎቹ በተለያየ ቦታ መምከር ካረመው ታነጸው መውጣት ሲወጡ፣ ደግሞ ወደ ማህበረሰቡ ተቀላቅለው ካለፉት ህይወት ትልቅ ስራ ሰርተው ትልቅ ደረጃ ላይ እንዲደርሱ ማንቃት ነው ትልቁ አላማችን፣ ወንጀልን በመከላከል ትልቅ ስራ መስራት። ወደ ባህር ዳር ማረሚያ ቤት ሲዛወርም ሀሳቡን ይዞ እንደመጣም ይናገራል። ባህር ዳር በባጃጅ ወንጀሎች ይሰራሉበት የተለያየ መንገድ በመኪኖች የተለያየ ወንጀል ይበዛል። ሶ በተለይ ማረሚያ ቤት የነበሩ የባህር ዳር ልጆችን ከድርጊታቸው ተጸጽቶ እኔ ስለ ባህር ዳር ሰላም ይመለከተኛል፣ እኔ ስለ ራሴ ሰላም ይመለከተኛል። የዛሬው ማራማኒ ስለ ኢትዮጵያ፣ ስለ ባህር ዳር ሻውር የሚጀምር ከራስ መጀመሪያ ባህር ዳር ላይ እየሰራ ነው ያለው ነገር የህዝቡን ማስተካከል አለበት አንዱ ነው። ይህን ሚና ደግሞ እየተጫወቱ ያሉ በተለይ ከማረሚያ ቤት ወጡ ወጣት ታዬ ከዓመት በፊት በኮቪድ ምክንያትና በማረሚያ ቤቱ ባሳየው መልካም ስብዕና ከእስር በምህረት ተፈትቷል። በማረሚያ ቤት ቆይታው ያካበተውን መልካም ስብዕና ግን ለባህር ዳር ከተማ ወጣቶች ባገኘው አጋጣሚ ያስተምራል። ትናንት በባህር ዳር ከተማ የወንጀልን አስከፊነት ለወጣቱ ለማስተማር ለኢትዮጵያና ለባህር ዳር ሰላም እሮጣለሁ በሚል ርዕስ የአስር ኪሎ ሜትር የሩጫ ውድድር በከተማው አካሄዶ ነበር። የዛሬውም አላማችን ከዚህ በኋላ ባህር ዳር ከዚህ በላይ ለመስራት ከመንግስት አካል ጋር ተሳስረን ባህር ዳርን ዌይክ አፕ የነቃ ወጣት እንፈጥራለን ብለና፣ በተለይ እንደ ስርቆት አይነት አጸያፊ ነገርን ተቃውሞ መንግስትን ማገዝ አለበት፣ ለህዝቡ ወጣቱ ዘመቆም አለበት። በውድድሩ ከተሳተፉ ወጣቶች መካከል ሀብታሙ አላምረው አንዱ ነው። የታየ ህይወት ተሞክሮ የሌሎችን ወጣቶች ህይወት ይቀይራል ይላል። ወይካፕ አፍሪካ የተመሰረተው ምናልባት መረጃ ሊሆናቸው ይችላል። በማረሚያ ቤት ከነበሩ ወጣቶች የተሰባሰበ ያኔ የተመሰረተ ነው። ወይካፕ ያሉበት ምክንያት ቀይቄም ነበረ። የተለያዩ ወንጀሎች የሰሩ ከመላው አፍሪካ የተገናኙ ልጆች አንዱ ስቤት ነበሩ። በዚህ አጋጣሚ የእኛም የከተማችን ተወላጅ ማረሚያ ቤት በነበረበት ሰዓት የተመሰረተ እንደሆነ መረጃው ደርሰኛል። ይሄ ልጅ ላለፉት አመታት በእስር ቤት በነበረበት ሰዓት ታርሞ ታንጾ ነው የወጣው። በዚህ ሲስተም ውስጥ ያሉ ልጆችን ከዚህ ብዙ ነገር መማር ይችላሉ። በነገራችን ላይ ወይካፓ አፍሪካ ይህን ሩጫ ከዚህ በላይ ለማዘጋጀት ላለፉት አራትና አምስት ስድስት ወራቶች ደክመዋል። እኔም በአጠገባቸው ስለነበርኩ ይነግሩ ነበር። በተፈጠረበት ወቅታዊ ጉዳይ ነው የዘገየው። ቀኑ ደርሶ እዚህ ላይ ይህን ፕሮግራም አዘጋጅተናል። ይህ ደግሞ የኛ የከተማችን ወጣት ነው። ልናግዘው ልናበረታታ ይገባል። የከተማ አስተዳደሩ የከተማ ጸጥታ፣ ዘር እስካሁን ባየሁት ነገር በጣም ኮርቼባቸዋለሁ። አብረው ታጠገቡ ነው ያሉ። ደስ የሚል ጊዜ ነው እያሳለፍ ነው ያለው። በውድድሩ ከአንድ እስከ ሶስት ለወጡ ተወዳዳሪዎችም የባህር ዳር ከተማ ከንቲባ በተገኙበት ሽልማት ተበርክቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። ንጉሱ ከስቱዲዮ በጀመረልን ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።